ጌታችን ኢየሱስ ክርስቶስ በቀራኒው መስቀል ላይ ስለኛ ተሰቅሎ ያፈሰሰውን ለኃጢአታችን ይቅርታ የዋልልንን ውለታ በተመለከተ ለመታሰቢያነቱ ይህንን ጽዋ አብረን እንውሰድ። እግዚአብሔር አምላካችን እናመሰግናለን። ዛሬ አንድ አዲስ መዝሙር እንለማመዳለን። መዝሙር አርባ ሁለት ነው ኑሮ ከጌታ ከኢየሱስ ጋራ የሚል እሱን ዘምረን ወደ ቃሉ እንሄዳለን። ኑሮ ከጌታ ከኢየሱስ ጋራ ናንሲ አታውቀውም። እኛ ያው ትሞክራለች ግን ኑሮ ከጌታ ከኢየሱስ ጋራ በሸለቆም ይሁን በተራራ፣ አመቺ ነው ደስ ያሰኛል፣ እርካታን ይሰጣል። ሰው ልጅ ባከማቸው ንብረት ሰላምን አግኝቶ ቢሆን ኑሮ አይሰማም ነበርከ ዓለም የሐዘን እንጉርጉሮ ከጌታ ጋር ያከማች እርሱ ይሰበስባል፣ የያዘው የረዘዘው ሁሉ እርካታን ይሰጠዋል። ኑሮ ከጌታ ከኢየሱስ ጋራ በሸለቆም ይሁም በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ወርቃን ጥፈው አልማዝ ደርበው ብርን ተንተርሰው ቢተኙት የረፍ ጌታ ኢየሱስ ከሌለ የሰላም እንቅልፍ የለም። ጌታ እግዚአብሔር ቤትን ካሠራ የሰው ድካም ከንቱ ነው። ዘለቄታ ያለው ሰላም እና በረከት ከእግዚአብሔር ነው። ኑሮ ከጌታ ከኢየሱስ ጋራ በሸለቆም ይሁን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። በዓለም ፍጹም ገነው ቢታዩም ጽኑ ክቡር፣ ኃያል ቢባሉ የመንፈስ ረፍት አይገኝም ካልመጣ ከመስቀሉ ግባ። መሬት አይቀርምና በሞት ላማለፉ፣ ሰው በጌታ ኢየሱስ ካልዳነ የሳት ባህር ነው ትርፉ። ኑሮ ከጌታ ከኢየሱስ ጋራ በሸለቆም ይሁን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። እኔስ በኢየሱስ ሰላም አለኝ ሆኜ ሳለ ሆኝ ምስኪን ድሀ ነፍሴን ዕለት ዕለት ያረካታል በጣፋጭ የህይወት ውሃ። በምድርም ሳልሆኜ መስገን ነፍሴ ዋስትና አላት። ድንኳንን ቢፈርስ ጌታ ይክበር አለኝ የከበረ ቤት ኑሮ ከጌታ ከኢየሱስ ጋራ በሸለቆም ይሁም በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። እግዚአብሔር መስከን። በጣም ጥሩ መዝሙር ነው ወደፊት ናንሲ በደንብ ስትችለው በደንብ እንዘምረዋለን። ግን እንለማመደዋለን። እግዚአብሔር ይመስገን። ዛሬ የማካፍላችሁ መልእክት ያለው መዝሙር መቶ አንድ ቁጥር አንድ እስከ ስምንት ላይ በተለይ ቁጥር ስድስት ላይ ያነጣጠረ ነው እና ይሄ መዝሙር በጣም የሚገርም መዝሙር ነው ለሰዎች ለአገልጋዮች እና ለህዝብ በሙሉ በጣም አስፈላጊ መዝሙር ነው እና እንደዚህ የሚል ርዕስ ሰጥቼዋለሁ። ርዕሱን ብትመለከቱ ቅንነት አስፈላጊ የክርስቲያን ባህሪ የሚል ነው። በዚህ በቡለቲኑ ላይ ቅንነት የሚጠበቅ የክርስቲያን ባህሪ ብዬ ነው ያስቀመጥኩት። እና ቅንነት በጣም አስፈላጊ የክርስቲያን ባህሪ ነው። ቅንነትን በተመለከተ ጥቂት ነገር በዚህ አዲሱ ዓመት ላይ ብናስብ ጥሩ ነው የሚል እምነት አለኝ። ቅንነት ምንድን ነው? አሁን በዓለማችን ላይ ምን ያህል የጎደለ እንደሆነ ቅንነት እና ቅንነት ምን ማለት ነው የሚለውን ሁሉ እናስሳለን። ግን መዝሙሩ የተጻፈው በዳዊት የአስተዳደር ጊዜ ነው። ዳዊት ስልጣን ላይ ወጥቶ ሰዎችን ሁሉ እያየ በነበረበት ጊዜ ነው። የተወሰኑ ሰዎች ተሾመው በተሾሙበት ቦታና አገልግሎት እንደሚገባ ሳይሆኑ አንዳንዶች ደግሞ በቅንነትና በሚገባ መንገድ ሲመላለሱ አይቶ የዘመረው መዝሙር ነው ተብሎ ነው የሚገመተው እና የተጻፈው በእርግጥ መዝሙሩ የተደረሰው በጌታ በመንፈስ ቅዱስ ምሪት ነው። መዝሙሩ የተጻፈው ይሄ መዝሙር ለባለስልጣናት፣ ለአገልጋዮች በኃላፊነት ለሚኖሩ ሁሉ በጣም አስደናቂ የሆነ መመሪያ አለው። በእርግጥ ለሁሉም ሰው እየተጻፈ ነው። ግን አንድ ታሪካዊ ስለዚህ መዝሙር ሳስስ አንድ በታሪክ በዚህ መዝሙር ላይ የተደረገ ነገር አለ። በ1674 ዓመተ ምህረት የዛሬ ስንት መቶ ዓመት ማለት ነው፣ አራት መቶ ዓመት አካባቢ ይሄ መዝሙር እየተጻፈ በደብዳቤ በፖስታ ታሽጎ ለሰዎች ይሰጥ ነበር እና ይሰጥ የነበረው ለተለያዩ ሰዎች ነው የሚሰጠው። በእርግጥ እዚህ ጋር ለተለያዩ ሰዎች ነው ይሰጥ የነበረው የሚል ፖይንት ነው ያስቀመጥኩት። እነዚህ የሚሰጣቸው ሰዎች የተለዩ አይነት ሰዎች ናቸው። ይሄ መዝሙር ተጽፎ የሚሰጣቸው እና በህይወታቸው፣ በስራቸው፣ በአገልግሎታቸው ነቀፌታ ላለባቸው ሰዎች ነበር ተጽፎ የሚሰጠው። አሁን ነቀፌታ ላለባቸው ሰዎች ተጽፎ ይሰጥ የነበረው በአስቸኳይ በህይወታቸው ላይ ፈጣን እርምጃ እንዲወስዱ ነበር። ሰዎች ዝም ብለው የሆኑ ሰዎች ኃላፊነት አላቸው ኃላፊነታቸው ላይ እንደሚገባ የማይሰሩ የማይቆሙ በእውነት ሊቆሙ ይገባቸዋል፣ ግን ውሸተኞች የሆኑ እና በአስቸኳይ በአስቸኳይ በህይወታቸው እርምጃ ላይ እንዲወስዱ አለበለዛ ከስራቸው እንደሚባረሩ እንደውም ክስም እንኳን ሊቀርብባቸው እንደሚችል የሚያመለክት ነበር ደብዳቤው። ከተሰጣችሁ የሆነ ችግር አለባችሁ ማለት ነው። የሆኑ ሰዎች አይተዋል ደብዳቤ። ይሄ ይሄ መዝሙር ተጽፎ ከተሰጣችሁ በጣም አደጋ ውስጥ ናቸው፣ ቀይ መብራት በርቶባቸዋል ማለት ነው በህይወታችሁ። እና እንደዚህ ይደረግ ነበር። እኔ ታዲያ ይህንን ታሪካዊ እንትኑን ለእናንተ ከተናገርኩ በኋላ በዚህ መጥፎ ጠማማና አስቸጋሪ ትውልድ መካከል እግዚአብሔርን እየወክል ነው ነው ወይ በትክክል ደግሞስ ልናገለግለው እንፈልጋለን ወይ እንደዚህ ከሆነ ይሄን መዝሙር በተለይ ቁጥር ስድስትን በደንብ ማወቅ ይገባናል በደንብ ማወቅ ይገባናል ስለዚህ የመጀመሪያው ነጥቤ የሚሆነው አንድ ሁለት ሶስት ነጥቦች እናገራለሁ የመዝሙሩ ዋና ሀሳብ ቀናነት ነው አሁን ቁጥር ስድስትን እንደገና ባነብላችሁ ይገርማችኋል ቁጥር ስድስት እንደገና ብትመለከቱት እንደዚህ የሚል ቃል ነው ያለው። አይኖቼ በምድሪቱ ታማኞች ላይ ይሆናሉ ብሎ ጌታ ነው የሚናገረው ያም እነሱ ከእኔ ጋር እንዲኖሩ ነው ብሎ፣ በቀና መንገድ የሚሄድ እሱ እኔን ያገለግለኛል ይላል። ቁጥር ስድስት በደንብ ስሙኝ። እግዚአብሔር ነው የሚናገረው። በቀና መንገድ የሚሄድ በቅንነት መንገድ የሚሄድ እሱ እኔን ያገለግለኛል ብሎ እግዚአብሔርን በማገልገል የሚቀጥሉ በህይወት ዘመናቸው በእግዚአብሔር ፊት አገልግሎት አገልግለው የሚያልፉ በጤናማ ህይወት የሚያልፉ ምን አይነት ሰዎች ናቸው? ቅን የሆኑ ሰዎች ናቸው። አሁን ስለ ቅንነት ነው የሚናገረው እና መዝሙሩ በአጠቃላይ ስለ ቅንነት ነው የሚናገረው። አሁን እዚህ ጋር የጻፍኳቸው ቁጥሮች አሉ። ቁጥር ሁለት ላይ ዘማሪው የሚናገረው የግል ናፍቆቱን የግል ውሳኔውን። አሁን ቁጥር ሁለት ላይ ያለውን ብትመለከቱ ዘማሪው በትክክለኛ መንገድ ማለት ቅንነት ባለበት መንገድ ራሴን እመራለሁ። እኔ ህይወቴን የምመራው በትክክለኛው መንገድ ነው። አቤቱ አንተ ወደ እኔ የምትመጣው መቼ ነው ብሎ በቤቴም ውስጥ በፍጹም ልብ እመላለሳለሁ። አሁን ህይወቴን በትክክለኛው መንገድ እመራለሁ፣ በቤቴም ውስጥ በፍጹም ልብ እመላለሳለሁ ብሎ ሲናገር ታያላችሁ። ናፍቆትና የግል ውሳኔ ነው። ቁጥር ሶስት ላይ ደግሞ ስትመጡ በአይኖቼ ምንም ክፉ አላስቀምጥም። በአይኖቼ ፊት የሚገርም ነው። ዘማሪው በመንፈስ ቅዱስ እግዚአብሔርን ወክሎ ነው የሚዘምረው። ልክ እግዚአብሔር እንደዚህ ነው። በአይኖቼ ፊት ምንም ክፉ ነገር አላስቀምጥም። እንዳውም ከመንገድ የሚወጡትን የእነሱን ስራ ጠልቻለሁ። እሱ ከመንገድ የሚወጡትን ስራ የሚወጡት ሰዎች የሚሰሩት ስራ በእኔ ላይ አይጣበቅብኝም። ክፉ ነገር እኔ ላይ አይመጣም። እኔ ክፉ ነገር መጣበቂያ አልሆንም። በሚሄድበት መንገድ ትክክለኛ መንገድ ነው እንደ እግዚአብሔር ቃል ነው ብሎ ነው የሚናገረው። ቁጥር አራት ላይ ጠማማ ልብ ከእኔ ይርቃል፣ እኔ ክፉውን ሰው አላውቅም ብሎ ጠማማ ልብ በሕይወቴ ማየት አልፈልግም፣ ከእኔ እንዲርቅ ነው የምፈልገው። ጠማማ ማለት የቅንነት ወይም የቀጥተኛ ተቃራኒ ነው። ጠማማ አሁን ቁጥር አምስት ላይ ደግሞ ስትመጡ የቅን ያልሆኑ ሰዎችን ልምምድ ነው የሚያሳየው። ጎረቤቱን በድብቅ የሚሰድበውን ሁሉ እሱን እኔ ቆርጠዋለሁ፣ ከፊት ከኩራተኛውንና ትዕቢተኛ ልብ ያለውን አልታገሰውም። እንደዚህ አይነት ሰዎች አሉ። አሁን ዘማሪው የቅንነት ሀሳብን እያዳበረ እያዳበረ ሲመጣ አንዳንድ ሰዎች አሉ ጎረቤታቸውን በድብቅ የሚሰዱ በይፋ አይደለም በድብቅ በውስጥ በውስጥ የሚሳደቡ ሰዎች አሉ ማለት ስድብ የሚባለው ነገር የሚመጣው ሁል ጊዜ ጥላቻ ካለን ነው እና በድብቅ በሰው ፊት አስመሳዮች ሰዎች ናቸው እነዚህ በፊታችሁ ጥሩ ነገር ይናገራሉ ግን ብቻቸውን ሲሆኑ በድብቅ ይሳደባሉ እሱን እኔ ቆርጠዋለሁ የህይወት ንግግራችን የህይወት አመላለሳችን በጣም ጠንቃቃ መሆን አለበት የሚል ነገር ነው የሚያሳየው አሁን ቁጥር ስድስት ላይ ቀናነትን ነው የሚናገረው፣ እሱን እመጣበታለሁ። ቁጥር ሰባት እና ቁጥር ስምንት የመጨረሻዎቹ ሀሳቦች ሽንገላና ውሸት በእግዚአብሔር ቤት አይኖርም። ይገርማል። ሽንገላ የሚያደርግ በቤቴ ውስጥ በፍጹም አይኖርም ነው የሚለው እግዚአብሔር። ሽንገላ ማለት በአፉ መልካም ነገር የሚናገር ግን ትክክለኛውን ነገር የማያደርግ ነው። ውሸትን የሚናገር በፊት አይቀመጥም። አሁን ስንት ጊዜ የውሸት ትንቢቶችና የውሸት መልእክቶች ሰምተናል። እግዚአብሔር እግዚአብሔር እውነተኛና ሽንገላ የማይወድ አምላክ ነው። ሽንገላ የሚያደርጉ ሰዎች በቤቱ ሊኖሩ በፍጹም አይችሉም። እና የምድር ኃጢአተኞችን እፈርድባቸዋለሁ ይላል። ይሄ የመዝሙሩ አጠቃላይ ሀሳብ ነው። ግን በሁለተኛ ነጥብ እንድታውልኝ የምፈልገው ቀናነት የሚባለው የታማኝ ህይወት ጥራት እንደሆነ ቁጥር ስድስት ያሳያል። ተመልከቱ፣ ቁጥር ስድስት የሚለውን መጽሐፍ ገልጣችሁ ከሆነ አይኖቼ በምድሪቱ ታማኞች ላይ ይሆናሉ ብሎ ነው እግዚአብሔር የሚናገረው። እኔ የማያቸው ሰዎች አሉ በምድር ውስጥ። ምን አይነት ሰዎች ናቸው? የምድሪቱ ታማኞች። በምድሪቱ ታማኞች ላይ ነው አይኔንም አድርገው እያለ ነው እግዚአብሔር የሚናገረው። እና ሰዎችን ሁሉ አያለሁ፣ በምድር ውስጥ ያሉትን በሙሉ አያለሁ፣ ግን ታማኝ የሆኑ ሰዎች ላይ አይኔን፣ በእነሱ ላይ ትኩረት አድርጋለሁ። የምድሪቱ ታማኞች ምን አይነት ሰዎች ናቸው ብለን ብንጠይቅ በእግዚአብሔር አምነው፣ በእምነት የሚመላለሱ፣ በእምነት የሚጸኑ፣ የጸኑ እግዚአብሔርን ብቻ ተስፋ የሚያደርጉ ይሄ የምድሪቱ ታማኞች በእግዚአብሔርና በተወሰኑ ሰዎች መካከል ያለውን ግንኙነት ነው የሚያሳየው። የምድሪቱን ታማኞች እመለከታለሁ ነው የሚለው እግዚአብሔር። ሰዎችን እግዚአብሔር ያያል በምድር ላይ እና የምድሪቱን ታማኞች በእኔ አምነው የሚወጡትን የሚገቡትን እፈልጋቸዋለሁ እና ምናልባት እነዚህ የምድሪቱ ታማኞች ሰው የማይፈልጋቸው፣ ሰው የማያከብራቸው፣ ሰው የማይወዳቸው፣ ሰው የሚያገላቸው ሊሆኑ ይችላሉ። ግን እግዚአብሔር አይኖቼን በማን ላይ ነው የማደርገው ነው የሚለው፣ በእነሱ ላይ ነው የማደርገው ነው የሚለው። እንደውም መፈለግ ብቻ አይደለም እዚህ ነጥቤ ላይ ያስቀመጥኩት እግዚአብሔር እኔ አያቸዋለሁ ብቻ አይደለም የሚለው። ቁጥሩን ብትመለከቱ በምድሪቱ ታማኞች ላይ አይኖቼ ይሆናሉ ብሎ ዓላማውን ይናገራል። እግዚአብሔር እኛን ሲመለከት ሲጎበኝ ዓላማ አለው። ያለ ዓላማ አንድም ነገር አያደርግም። ስለዚህ እነዚህን ሰዎች እኔ አያቸዋለሁ ብሎ ያም ብሎ ዓላማውን ይናገራል። እነሱ ከእኔ ጋር እንዲኖሩ ነው። እግዚአብሔር እኛን ይመለከታል፣ ያያል። ዓላማው ምንድን ነው? እኛ ከእሱ ጋር እንድንወጣ፣ እንድንገባ በእሱ ላይ እምነታችን እንዲጸና እና እሱ አባታችን እኛ ልጆቹ እሱ እረኛችን፣ እኛ የእሱ መንጋዎች፣ እሱ ንጉሳችን፣ እኛ የእሱ ህዝቦች ሆነን እንድንኖር ነው። እነሱ ከእኔ ጋር እንዲኖሩ ነው ብሎ ይናገራል። እኔ አሁን ከዛ ቀጥሎ ያለውን ቃል ስመለከት ልክ እንደዛ ብሎ በቀና መንገድ የሚሄድ እሱ እኔን ያገለግለኛል ይላል። ሶስት ነገሮች ናቸው አይኖቼ በምድሪቱ ታማኞች ላይ ናቸው። አላማዬ እነሱ ከእኔ ጋር እንዲኖሩ ነው፣ እንድባርካቸው፣ እንድቀድሳቸው፣ በጸሎታቸው እንድሰማ እነዚህ ሁሉ ነገሮች አሉበት። ግን በቀና መንገድ የሚሄድ ያገለግለኛል ብሎ ሶስት ነገሮች ነው የተናገረው እዚህ ቁጥር ስድስት ላይ። አሁን የሚቀጥለው ስላይዴ ላይ ቅንነትና ቀናነት ምንድን ነው የሚለውን ለመተርጎም ሞክራለሁ። ግን እኔ እዚህ ጋር በክርስትና እምነት ውስጥ በክርስትና ክርስቲያኖች ነን በሚሉ ሰዎች መካከል እና በዓለም ውስጥ አሁን ትልቅ የጎደለ ባህሪ ብዬ የማየው እናንተ ዘንድ እንዳይኖር ዓመቱን በሙሉ እና ከዛም በኋላ ጌታ እስከሚወስደን ድረስ ይሄ አሁን በሰዎች የጎደለው ነገር እንዳይኖር ምኞቴና ጸሎቴ ነው። ምንድን ነው በክርስትና እምነት ተከታዮች፣ በ በየቤተ ክርስቲያኑ መሪዎች፣ በሰዎች ሁሉ ዘንድ ጎሏል። እየጎሎ ያየሁት ነገር የቅንነት መጥፋት ነው። ቅንነት የለም ብዙ ሰዎች ውስጥ። በጣም በጣም ቅንነት የጎደለበት ዘመን ቢኖር ይሄ እኛ ያለንበት ዘመን ነው። በመንግስት ኃላፊዎች ዘንድ፣ በተማሪዎች ዘንድ፣ በባሎች በሚስቶች ዘንድ የጎደለ ነገር ቢኖር ቅንነት ነው። ሰዎች ቅንነት የጎደላቸው ነው። ስለዚህ ቅንነት ሲጎላቸው ሰዎች ከእግዚአብሔር አገልግሎት እራሳቸው ምን ያደርጋሉ? ይቆርጣሉ። ምናልባት እግዚአብሔርን እናገለግላለን ሊሉ ይችሉ ይሆናል፣ ግን ውሸት ነው። ቅንነት የጎደለበት ዘመን ውስጥ ነው ያለ ነው። ቅንነት በመንግስት ኃላፊዎች፣ በዳኞች፣ በሁሉ ቦታ የጎደለበት ዘመን ነው። እና ሁለተኛ ጉድለት አለን ብለው ማስተዋልና የመለየት መንፈስ በሰዎች ሕይወት ውስጥ መጥፋቱ ነው። በጣም አስገራሚ የማህበረሰብ ዝቅጠት ውስጥ እንዳለን እንድታስቡ ያስፈልጋል። ግን ቅንነት ምንድን ነው? ቅንነት ምንድን ነው? በመጽሐፍ ቅዱስ ውስጥ ቅንነት አንድ የህይወት ባህሪ ነው። ሰዎች ለሰዎች ማሳየት ያለባቸው፣ ሰዎች ሊኖራቸው የሚችል የሚገባ ባህሪ ነው። የስነ ምግባር ህይወት መግለጫ ነው። ቅንነት ህይወታችን እንዴት ነው? ስነ ምግባሩ አንዳንድ ነገሮችን በኋላ ፕራክቲካል የሆኑ ነገሮችን ጠቅሳለሁ። በመጽሐፍ ቅዱስ ውስጥ አስፈላጊ የህይወት ባህሪ መግለጫ ነው። እንጃ በኦሮምኛ ቅንነት ምን ተብሎ እንደሚገለጥ ግን ቅንነት በእንግሊዝኛ አፕራይትነስ የሚባል ነው። አፕራይት ሁልጊዜ በትክክለኛ መንገድ በትክክለኛው ጎዳና ቆሞ መገኘት ነው። ግን በሂብሩ ያሻር ተብሎ ነው የሚታወቀው የሚታወቀው ለስላሳ እና ያልተወለጋገደ ቀጥታ፣ ትክክል፣ በትክክል መሄድ፣ ቀጥ ብሎ መመላለስ እነዚህን ነገሮች የሚያሳይ ነው። ያሻህ አስደሳች መሆን፣ መስማማት፣ ተስማሚነት፣ ተቀባይነት ያለው ወደ ጭቅጭቅ፣ ወደ ጥል የማሄድ አመለካከት ያለው ሰው መግለጫ ነው። ለሴቶች ለጉዳዮች፣ ለወንዶች፣ ለከተማዎች፣ ለቦታዎች ሁሉ በስራም ቦታ ላይ ትክክለኛ አካሄድ ትክክለኛ እንደ እግዚአብሔር ቃል የሆነውን ነገር ፈጽሞ በህጉ መሰረት መመላለስን የሚያሳይ ነው። በስነ ምግባር አጠቃቀሙ ቀጥተኛ ቅን፣ ከመሰናከል ሌላውን ሰው ከማሰናከል የጸዳ ስኬታማ መንገድ እንዲኖረን የሚያደርግ ነው። ቅንነት በጣም በጣም አስፈላጊ ነው። ለዚህ ነው ዕብራውያን ምዕራፍ 12 ላይ የተጣሉ አይነት ሰዎችን በተመለከተ፣ እኔ ሰዎችን ለማስታረቅ ብዙ ጊዜ አንብቤ አውቃለሁ። ዕብራውያን 12 በጣም የሚገርም ሀሳብ አለው። ዕብራውያን 12 ምን ይላል? ከቁጥር 12 ጀምሮ ባነበው ጥሩ ነው። ዕብራውያን 12 12 ስለዚህ የዛሉትን እጆችና የሰለሉትን ጉልበቶች አበርቱ፣ ብሎ የሰለለው እሱ እንዳይናጋ ነገር ግን እንዲፈወስ ለእግራችሁ መተላለፊያ ቀጥተኛ መንገድን አድርጉ። ቅን መንገድ አድርጉ ነው የሚለው። ቀጥተኛ መንገድ አድርጉ። ከሰዎች ሁሉ ጋር ሰላምን፣ ቅድስናን ተከታተሉ ያለእሱ ማንም ሰው ጌታን ለማየት አይችልምና ብሎ ቀጥሎ ስለ ኤሳውና በኩርነቱን እንዴት እንደሸጠ ትልቅ ኃላፊነቱ እንዴት እንደሸጠ ይናገራል። አሁን እኔ የምናገረው ቅንነት የሚባለው ነገር በስነ ምግባር አገላለጹ ትክክለኛና ቀጥተኛ መንገድ ላይ መሄድ እንደ እግዚአብሔር ቃል በእውነት መቆምን የሚያሳይ ነው። በቅጽልነቱ ቀጥተኛ፣ ትክክል፣ የተስተካከለ፣ አስደሳች፣ ማራኪ፣ ፍትሃዊ ማለት እንደሆነ ነው የሚታወቀው። ለእግዚአብሔር ፍትሐዊነት፣ ለሰዎች አመለካከት፣ ባህሪ፣ ልበሰፊነትን ሁሉ ያካተተ እውነት ነው። ቅንነት ምንድን ነው? አሁንም እቀጥልበታለሁ። ለነገሮች ያልተወላገደ፣ ያልተዛባ አመለካከት ያላቸው ሰዎች መግለጫ ነው። ቅንነት ቀጥተኛነት፣ ሚዛናዊነትም ነው። የምናደርገው ነገር ሚዛናዊ ነው ወይ? የምንነጋገረው ነገር ሚዛናዊ ነው ወይ? በአስተዳደር በሀገራዊ ፖለቲካ አስተዳደሮችን ያካተተ ሁሉ አመለካከት ነው። በግሪኩ ግን ከሂብሩ ለየት ያለ ትርጉም አለው። ተመሳሳይነት ግን ትንሽ ለየት ያለ በግሪኩ ቅንነት የሚባለው ነገር ከጽድቅ ጋር በጣም የተቀራረበና የተያዘ ነው። አሁን እኛ ጌታ ኢየሱስ ክርስቶስን በማመናችን ቅዱሳን ነን፣ ደግሞም የጽድቅ ሕይወት አለን የጽድቅ ህይወት ያላቸው ሰዎች የሚያሳዩትም ባህሪ ነው። የግሪኩ የሚያሳየው ለዚህ ነው። የተወሰኑ ሰዎች ጻድቃን፣ ደግሞም ቅን መሆናቸውን የሚያሳይ ባህሪ የነበራቸው እና በዚህ በአዲስ ኪዳን ላይ በግሪኩ ቅንነት የሚባለውን ነገር ምን ተብሎ ተተርጉሟል? ብዙ ጊዜ ያለ ነቀፋ መሆንን መሆን ማለት ነው ተብሎ ተተርጉሟል። ያለ ነቀፋ የሚባል ነገር ታስባላችሁ፣ ታውቃላችሁ ነቀፌታ የሌለው በንግግሩ፣ በባህሪው፣ በጸባዩ ከሰዎች ጋር ባለው ግንኙነት ምንም የሚነቀፍ ነገር የሌላቸው ሰዎች ቅኖች እንደሆኑ ነው የሚታወቀው እና እዚህ ጋር የተወሰኑ ምሳሌዎች አሉ። የቅንነት ምሳሌዎች፣ ያለ ነቀፋ በሆነ ህይወት የተመላለሱ የመጀመሪያው እዚህ ያስቀመጥኩት ዘካሪያስ እና ኤልሳቤጥ ናቸው። ዘካሪያስና ኤልሳቤጥ ሉቃስ ወንጌል ምራፍ አንድ ቁጥር ስድስት ላይ የእግዚአብሔር ቃል ምን ይላቸዋል? ዘካሪያስና ኤልሳቤጥ በእድሜያቸው አርጅተው ነበር፣ ልጅ አልነበራቸው እና ግን ህይወታቸውን ሲናገር ያለ ነቀፋ ይኖሩ ነበር ነው የሚለው። ምንም በቃ በኤልሳቤጥ ዘንድ አሮጊት ናት ኤልሳቤጥ፣ ዘካሪያስም አርጅቷል። ምንም ነቀፋ አልነበረባቸውም። ይሄ ይሄ ያለ ነቀፋ የሆነው ህይወታቸው ነው። ምን ተብሎ የተጠቀሰው ቅንነት የነበረ ህይወት እንደነበራቸው ተብሎ ግሪኩ የሚያሳየው ሉቃስ ሁለት አምስት ላይ ደግሞ ሌላ ሰው ታያላችሁ። ስምዖን የሚባል ሰው እሱም ያለ ነቀፋ ይመላለስ ነበር፣ በጻድቅ ደግሞም ትጉ ምንም ነቀፌታ የሌለበት ሰው እንደነበረ ታያላችሁ። እና እነዚህ እነዚህ ምሳሌዎች አሉ ሐዋርያ ሥራ ምዕራፍ 10 ላይ በጣም የሚገርም ታሪክ ታያላችሁ። ሐዋርያ ሥራ ምዕራፍ 10 ቁጥር 22 ላይ ቆርኔሊዮስ የተባለ የኢጣሊያ ሰራዊት የመቶ አለቃ የነበረ ሰው ነው። ይሄ ሰው ጌታን ከማመኑ በፊት በጣም የሚገርም ነው። ሁልጊዜ ጊዜ በየቀኑ በዘጠኝ ሰዓት በእግዚአብሔር ፊት ይጸልይ ነበር። በየቀኑ በእግዚአብሔር ፊት እና እግዚአብሔር መልአክ ልኮ ምንድን ያለው? አንብባችሁት ከሆነ ልታነቡት ትችላላችሁ። መልአክ ልኮ ምን አለው? ቆርኔሊዮስ ሆይ ያንተ ጸሎት አለው መልአኩ፣ በእግዚአብሔር ፊት ለመታሰቢያነት አረገ ወደ እግዚአብሔር ጸሎቱ ተወሰደ ብሎ አሁን ደህንነት የሚያገኝበትን መንገድ ጴጥሮስን ጠርቶ በጴጥሮስ በኩል ወንጌል እንዲሰበክለት አደረገ። ጌታን ተቀበለ። ይሄ የዚህ ሰውዬ ባህሪ ምን አይነት ባህሪ ነበር? ቅንነት የነበረው ባህሪ ያለ ነቀፋ፣ ጌታን ከማግኘቱ በፊት እንኳን። አሁን እኛ ጌታ ያለን ሰዎች መንፈስ ቅዱስ ይረዳናል ቅን ለመሆን፣ በጣም ግራ ልንጋባ አይገባም። ግን ይገርማል በአማኞች መካከል ቅንነት የሌላቸው ሰዎች መኖራቸው መንፈስ ቅዱስ አለን እያሉ ባዶ ከቅንነት ውጭ የሆነ ሕይወት መኖራቸው በጣም ያሳዝናል። እና እኔ አሁን እነዚህም መልእክቶች ሳቀርብ ለእናንተ በዚህ በአመቱ በፈረንጆቹ አመት መጀመሪያ ላይ የቅንነት ሕይወት የሕይወታችን ዋና መሰረት ሆኖ ቢቀጥል እግዚአብሔር እኛን እጅግ በጣም ብዙ በሆነ መንገድ እንደሚባርከን ለማሳሰብ ነው። አሁን ቅንነት ምንድን ነው የሚለውን ነገር ስቀጥልበት ያለ ነቀፋ የሆኑ ሰዎች ትክክለኛ እንደ እግዚአብሔር ቃል በስነ ምግባርም ራሱ በሞራል ትክክለኛ መንገድን የሚሄዱ ሰዎችን ባህሪ የሚያሳይ ነው እና አሁን በመጋቢ መልእክቶች ውስጥ መጋቢዎች መልእክቶች የሚባሉ አሉ። መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጳውሎስ የጻፋቸው አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ እና ቲቶ የመጋቢዎች መልእክቶች ናቸው። አንድ መጋቢ ፓስተር ምንድን ነው ማድረግ ያለበት አንድ የቤተ ክርስቲያን ሽማግሌ እና ደግሞ ፓስተርም ሊሆን ሰው የሚመረጠው እንዴት ነው የሚለውን ጥያቄ መስፈርቶች አንደኛ ጢሞቴዎስ ምዕራፍ 3 ላይ እዚህ ደግሞ ቲቶ ላይ የእግዚአብሔር ቃል አቅርቦ ታያላችሁ። መጋቢ ወይም አንድ ሽማግሌ የሚሆን ሰው ምን አይነት ባህሪ ሊኖረው ይገባል? የቅንነት ባህሪ ሊኖረው ይገባል። እና ምን ተብሎ ነው የተጠቀሰው? ያለ ነቀፋ የሆነ ሰው ያለ ነቀፋ የሆነ ምንም ነቀፋ የሌለበት ሰው ሰዎች በማህበራዊም ጉዳይ በቤተ ክርስቲያንም ጉዳይ ይሄ ከሌ ሌባ ነው፣ አስመሳይ ነው፣ ሀሜተኛ ነው፣ ወይም ደግሞ ዘረኛ ነው ምናምን የማይሉት ትክክለኛውን ነገር የሚያደርግ ሰው ነው። በእግዚአብሔር ቤት ለመሪነት መሆን ያለበት ያለ ነቀፋ የሆነ ባህሪ እንዲኖራቸው አሁን ቁጥር ስምንት ቲቶ ምዕራፍ አንድ ላይ ነገር ግን እንግዳ ተቀባይ መልካም የሆነውን የሚወድ ጠንቃቃ፣ ጻድቅ፣ ቅዱስ፣ ራሱን የሚገዛ እንደዚህ አይነት ሰው ነው። ቅን ሰው ተብሎ የሚታወቀው በአዲስ ኪዳን ሰዎች ሁሉ ያለ ነቅፋ እንዲሆኑ ጌታ ያዛል። ምዕራፍ ሁለት ቁጥር አስራ ሁለት ላይ እዚሁ ቲቶ ላይ እግዚአብሔርን የሚፈራና እግዚአብሔርን አከብራለሁ የሚል ሰው ቅንና መንፈሳዊ እግዚአብሔርን የመሰለ ሰው መሆን ይገባዋል። ቅንነት ምንድን ነው የሚለውን ነገር እንደዚህ ካስረዳ በኋላ ቅንነት በመጽሐፈ ምሳሌ ውስጥ ምን ያህል ጊዜ እንደተጠቀሰ ላሳያችሁ። እዚህ ጋር በጣም ብዙ ምዕራፎች ይዣለሁ። አሁን ምዕራፍ 11 መጽሐፈ ምሳሌ ላይ ቅንነት ከጽድቅ ጋር ተገናኝቶ ቀርቦ በጣም የሚገርም ባህሪ እንደሆነ መጽሐፈ ምሳሌ ይናገራል። አሁን ፈጠን ፈጠን ብዬ ምሳሌ ላይ ያሉትን አነብላቸዋለሁ። በጣም ብዙ ጊዜ አልፈጅም። ምሳሌ 11 ቁጥር 3 ላይ ትዕቢት ከመጣች ቅኖች ቅንነታቸው ትመራቸዋለች፣ ቁጥር 3 ወስላቶች ግን ጠማማነታቸው ታጠፋቸዋለች ይላል። በደንብ ተመልከቱ። አሁን መጽሐፈ ምሳሌ፣ መዝሙር ላይ እንዲሁም ደግሞ ሌሎች ልክ በግጥም መልክ እንደዚህ የተጻፉ የብሉይ ኪዳን ክፍሎች ላይ ምን የሚባል ነገር አለ? ትይዩ የሚባል ነገር አለ። የመጀመሪያው መስመር ሁለተኛው በሁለተኛው መስመር ላይ ይገለጣል ወይም ተቃርኖ ይታያል። አሁን እዚ ጋ ቁጥር ሶስት የምታዩት ቅኖችን ቅንነታቸው ትመራቸዋለች ብሎ ልክ ከዛ ያንን ለመተርጎም ወይም የበለጠ ለማብራራት ሁለተኛው መስመር ወስላቶችን ግን ጠማማነታቸው ታጠፋቸዋለች ይላል። ታያላችሁ ቅኖች ቅንነታቸው ሲመራቸው ትክክለኛ አካሄዳቸው ወስላቶች ጠማሞች ናቸው። ወስላቶችን ግን ጠማማነታቸው ቅኖች አይደሉም። ጠማማነታቸው ምን ታደርጋቸዋለች? ታጠፋቸዋለች ብሎ ይናገራል። የሚገርም ነው። አሁን ቁጥር ስድስት ላይ ዚሁ ደግሞ ብትመለከቱ ምን ይላል? ቅኖችን ጽድቃቸው ይታደጋቸዋል። ወስላቶችን ግን ወስላቶች ግን በምኞታቸው ይጠመዳሉ። ብሎ ይናገራል። የሚገርም የሚገርም ነገር ነው። ስለ ቅንነትና ስለ ወስላታነት ያለው ወስላታ የሆኑ ሰዎች አሉ፣ ሁልጊዜ ጠማማነት ብቻ የሚታይባቸው። ምዕራፍ ምሳሌ 12 ላይ ደግሞ ቁጥር አምስት እንዲሁም ቁጥር ስድስት እና ቁጥር 17 ላይ የሚገርም ነገር ታያላችሁ። ቁጥር አምስት ምዕራፍ 12 ምን ይላል? የጻድቃን ሀሳብ ቅን ነው የኃጢአን ምክር ግን ተንኮል ነው ይላል። ታያላችሁ፣ ጻድቅ የሆኑ ሰዎች ናቸው ቅንነት በውስጣቸው በሐሳባቸው የሚመላለስባቸው። ኃጢአተኞች ምክራቸው ሁልጊዜ ተንኮል ነው። እንደገና ቁጥር ስድስት እዚሁ ምዕራፍ አስራ ሁለት ላይ የኃጢአን ቃል ደምን ለማፍሰስ ትሸምቃለች፣ የቅኖች አፍ ግን ይታደጋቸዋል ይላል። የኃጢአተኞች ቃል ደም ለማፍሰስ ይቸኩላሉ ግን የቅኖች ቃል ግን የቅኖች አፍ ተብሎ የተነገረው ኃጢአተኞችን የሚመልስ ነው። ስለዚህ ቅንነት በመጽሐፈ ምሳሌ ውስጥ በጣም ብዙ ቦታ ምዕራፍ 14 ላይ ብትመጡ ቅንነት የመለየት ህይወት እንደሚያስፈልገው ምዕራፍ 16 ላይ ልክ እንደዚሁ ምዕራፍ 21 ላይ ቅን የሚያደርጉ ሰዎች ይድናሉ ተንኮል የሚፈጽሙ ሰዎች ግን ይጠፋሉ፣ ይላል እና በጣም አስደናቂ ንጽጽሮች ታያላችሁ። ኢዮብ መጽሐፍ ላይ ኢዮብ ምዕራፍ አንድ ቁጥር አንድ ላይ ኢዮብ ቅንና ጻድቅ ሰው ነበር ብሎ እግዚአብሔር ይናገራል። እኛ ጻድቃንና እግዚአብሔርን የምንከተል ሰዎች ከሆንን ህይወታችን በቅንነት የተሞላ መሆን ይጠበቅበታል። ይሄ ይጠበቅበታል ነው እያልኩ እየተናገርኩት አንድ በጣም የሚገርም መጀመሪያ ሙሉ መቤትን በስልክ ሳነጋግራት፣ መጀመሪያ ትዝ ልሽ እንደሆነ መጽሐፈ ሚኪያስ ምዕራፍ ሰባትን እዚህ ስሰብከው ነበር እና በሳምንት ውስጥ ነው የተገናኘ ነው እና ያን ጊዜ ይህንን ቃል ሳካፍላት ነበር መጽሐፈ ትንቢተ ሚኪያስ ላይ ምዕራፍ ሰባት ላይ ከቁጥር አንድ እስከ ስድስት በጣም የሚገርም ነገር ታገኛላችሁ። ግን ቁጥር ሁለት ላይ ስትመጡ፣ ቁጥር ሁለት ላንብብላችሁ ምን ይላል? ደግ ሰው ከምድር ጠፍቷል፣ በሰውም መካከል ቅን የለም። ሁሉ ደምን ለማፍሰስ ያደባሉ፣ ሰውም ሁሉ ወንድሙን በመረብ ለመያዝ ይከታተለዋል። ቁጥር ሶስት እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ ትልቁም ሰው እንደ ነፍሱ ምኞት ይናገራል እንዲሁም ክፋትን ይጎነጉናሉ አሁን ቁጥር አራትን ተመልከቱ ከነሱ የተሻለው ከነሱ ሁሉ የተሻለው እሱ እንደ አሜኬላ ነው አሜኬላ እሾክ ነው የሚዋጋ ነው ከነሱ የተሻለ ብላችሁ ስትመርጡት የሚዋጋ ነገር ነው ከሁሉም ቅን የሆነው እንደ ኩርንችት ነው። ከሁሉም ደግሞ ቅን የሆነ ከነሱ መካከል ቅን የሆነ ሰው አንድ ሰው ፈልጋችሁ ብታገኙ እሱም ራሱ እንደ ሾክ የሚዋጋ ነው። ኩርንችት ነው እግር የሚወጋ ሾክ ያለባቸው እጽዋት ናቸው እነዚህ። እና በሰው መካከል ቅን የለም። ነቢዩ ሚኪያስ በስምንተኛው መቶ ክፍለ ዘመን የነበረ ነቢይ ነው እና በዛን ጊዜ በነበሩት በአይሁዶች እና በእስራኤላውያን እስራኤል የሰሜኑ መንግስት ነው። አይሁድ ይሁዳ የደቡቡ መንግስት ነው። በሁለቱም መንግስት መካከል ትንቢት ይናገር ነበር። ሚኪያስ የነበረበት ዘመን ማህበራዊ ሁኔታው የስነ ምግባር ዝቅጠቱ፣ ማህበራዊ ፍርድ መዛባት፣ መንፈሳዊ መበላሸት፣ መንፈሳዊነት በኃጢአት የተሞላበት መሆኑ የእስራኤል እና የይሁዳ ሰዎች ራስ ወዳድነት፣ ስስት አመጽ የሞላበት ህይወት የኖሩበት ዘመን ነበር። አማኝ የሆኑ ሰዎች ነን የሚሉ ሰዎች የህይወት ምስክርነት የሌለባቸው ዘመን ነበር እና በጣም አሳፋሪ ነው። ህዝቡ እግዚአብሔርን እናመልካለን ይሉ ነበር። አምልኳቸው ግን የጣዖት አምልኮ አይነት ነበር። በሰዎች መካከል ቅን የለም እና የሚባል ነገር የለም በማለት ነው የተናገረው። እና ቅንነት ከመጉደሉ የተነሳ ያኔ የሆነ የነበረው ነገር አሰቃቂ ነገር ነበር። አሁንም ባለንበት ዘመን ቅንነት ከመጉደሉ የተነሳ የሚሆኑ ነገሮች በጣም እጅግ በጣም አሳዛኝ እና አሰቃቂ ነገሮች ነበሩ። ርኅራሄ የለም። እልም ያለ ከሀዲነት የእኔነት፣ የእኔነት እኔ ብቻ እኔ እኔ ካልኖርኩ ሰርዶ አይብቀል ብላ እንደተናገረችው እንስሳ አይነት ኑሮ ያኔ ይኖሩ ነበር። ልክ አሁንም እንደዚያ አይነት ነገር ነው የምንመለከተው። ግን የቅንነት ተቃራኒ ምንድን ነው? የቅንነት ተቃራኒ ያው እንደምታዩት ጠማማነት ነው፣ ወልገድጋዳነት ነው፣ ያልተስተካከለ ህይወት መኖር ነው። እና የቅንነት የጎደለበት ህይወት የሚኖሩ ሰዎች መዝሙር 101 ቁጥር 7 እና ቁጥር 8 ላይ የሚመጣባቸውን ነገር ይናገራል። ቅንነት የሌላቸው ሰዎች ቀጥተኛ የሆነ ነገር አያስቡም። ትክክለኛ የሆነ ነገር አያስቡም። ምንም ነገር ብትነግሯቸው በመልካም ሲተረጉሙ አታያቸው። እና ቀጥተኛውንና ቅን የሆነውን ነገር የሚያበላሹ ቀጥተኛውን ነገር የሚያወላግዱ አንድ ነገር ንገሯቸው፣ አጣመው ነው የሚያዩት። ቅንነት የሌላቸው ሰዎች ሰላምንና ፍቅርን የሚያጠፉ ናቸው። ቅንነት የሌላቸው ሰዎች የአገልግሎት እንቅፋቶች ናቸው። ቅንነት የሌላቸው ሰዎች በስራቸው ክፉ ከመሆናቸው የተነሳ የሚሰሩት አይሳካም። ቅንነት የሌላቸው ሰዎች የእውቀት የስኬት የሰዎች ሁሉ እውቀት ጠላቶች ሆኖ ነው የሚታዩት። ምንድን ነው አላማህ፣ ይህንን ነገር ስትናገር ብላችሁ ብትጠይቁኝ እባካችሁ ቅን ሁኑ ነው። ቅን እንሆን ልባችን፣ አመለካከታችን፣ አስተያየታችን፣ ስራችን ሁሉ በቅንነት፣ በርኅራሄ፣ በእውነት፣ በቸርነት ላይ ልክ እንደ እግዚአብሔር ቃል የተቀመመ እንዲሆን ነው። ቅንነትን በተመለከተ እኛስ የሚል ጥያቄ አለኝ። ስለዚህ ቅንነት አንዱ የህይወታችን ባህሪ መሆን አለበት። እውነተኛ ክርስቲያኖች ከሆነን ቅኖች መሆን አለብን። ወልጋዳዎች ሳይሆን ትክክለኛዎች ሆነን መገኘት አለብን። ይህም በተመለከተ ዘዳግም 32 ላይ ስለ እግዚአብሔር የተነገረውን ቃል ባነብላችሁ ጥሩ ነው። ዘዳግም 32 ላይ የዘዳግም መጽሐፍ ሲነሳ የአምስቱ የሙሴ መጽሐፍት ማጠቃለያ መጽሐፍ ነው። ዘዳግም 32 ላይ ለነገሩ ይሄ ዘዳግም 32 ሙሉ በሙሉ መዝሙር ነው። ተመልከቱ፣ እዚ ጋ ዘዳግም 31 ቁጥር 30 ላይ ሙሴም በእስራኤል ጉባኤ ሁሉ ጆሮ የዚች መዝሙር ቃሎች እስኪፈጸሙ ድረስ ተናገረ ብሎ እግዚአብሔር መዝሙር ደርሶ ለሙሴና ለያሱ ይህንን መዝሙር አስተምሩ ብሎ የተናገረበት ክፍል ነው እና መዝሙሩ ሲጀመር እንደዚህ ነው የሚለው። ሰማያት ሆይ አድምጡ፣ እኔም እናገራለሁ፣ ምድርም የአፌን ቃሎች ትስማ። ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች፣ በልምላሜ ላይ እንደ ጤዛ በሳርም ላይ እንደ ካፊያ ትወርዳለች፣ ብሎ የእግዚአብሔርን ስም እጠራለሁና ለአምላካችን ታላቅነትን ስጡ ብሎ ቁጥር አራት ነው እዚህ የጻፍኩት። ቁጥር አራት አምላካችን ማን ነው? እኔ የአምላካችንን ስም እጠራለሁ፣ ግን አምላካችን ማን ነው የሚል ጥያቄ ቢጠየቅ እሱ አምላክ ነው፣ ስራውም ፍጹም ነው፣ መንገዱም ሁሉ ተመልከቱ የቀና ነው ይላል። የእግዚአብሔር መንገድ ጠማማነት፣ ወልገድጋዳነት፣ ስተት ለሰዎች ይመቻል አይመችም የሚል ነገር አይደለም። ትክክል ነው። ሁል ጊዜ ትክክል ነው። ስለዚህ መንገዱ ሁሉ ምንድን ነው? የቀና ነው። ቀጥሎ ምን አለ? የታመነ አምላክ ክፋትም የሌለበት እሱ እውነተኛና ቅን ነው ብሎ ተናገረ ታላችሁ። ቀናነት እና ቅን የእግዚአብሔር ባህሪ ነው። አሁን እኔ ቅን ቅንነት የሞላበት ህይወት ያስፈልገናል በዚህ በሚመጣው 2026 ከዛም በኋላ ባለው ህይወታችን የህይወታችን መሰረት መሆን አለበት፣ ቅንነት እግዚአብሔር ቅን ነው። መንገዱ ሁሉ የቀና ነው። በቀይ የተጻፈውን ታያላችሁ። እሱ እውነተኛና ቅን ነው። እግዚአብሔር ራሱ እውነተኛ ነው ደግሞ ቅን ነው። ምንም ተንኮል፣ ክፋት ይሁን የተወላገደ ነገር የሌለበት ይህ ቅን እግዚአብሔር ቅንነትን ይጠይቃል ከእኛ። ቅን እግዚአብሔር ቅንነትን ይጠይቃል። አምነን የዳን በመሆናችን ቅንነት የጎደለው ስራ መስራት የለብን። ቅንነት የጎደለው ህይወት ሊኖረን አይገባም። መዳናችንን በቅንነታችን ውስጥ መግለጥ አለብን። የትም ቦታ እንኖር የትም። ጻድቅ እግዚአብሔር ጽድቅን ይወዳል። መዝሙር 11 ቁጥር 7 ላይ ለምንድን ነው ቅንነት ቅንነት የምትለው? ቁጥር 7 መዝሙር 11 ላይ የእሱ ፊት ቅኑን ያየዋል ይላል። ቅን የሆነውን ሰው እግዚአብሔር ያያል። እግዚአብሔር ይባረካል። እንደገና መዝሙር 119 ቁጥር 7 ላይ የጽድቅህን ፍርዶች በተማርኩ ጊዜ ከልብ ቅንነት ጋር አመሰግንሃለሁ ይላል። ታያላችሁ፣ እውነተኛ አማኞች የእግዚአብሔርን እውነት፣ የእግዚአብሔርን ቃል፣ የእግዚአብሔር ፍርዶች፣ የጽድቁን ፍርዶች በተማሩ ጊዜ በልብ ቅንነት፣ በትክክለኛ ልብ እግዚአብሔርን ያመሰግናሉ። እግዚአብሔር መልካምና ቅን ነው። ስለዚህ ኃጢአተኞችን በመንገድ ያስተምራቸዋል ይላል መዝሙር 25 እና የመጨረሻ ጥቅሴ ሆሴ ምዕራፍ 14 ቁጥር 9 ነው። የትንቢተ ሆሴ ማጠቃለያ ምዕራፍ 14 ነው። የትንቢተ ሆሴ የማጠቃለያው ቁጥር ቁጥር 9 ነው እና ምን ይላል? ይህን ነገር የሚያስተውል ጠቢብ የሚያውቃትን አስተዋይ ማን ነው ብሎ የእግዚአብሔር መንገድ ቅን ነው ተመልከቱ፣ የሆሴዕ ትንቢት የመጨረሻው ጥቅስ ነው። የእግዚአብሔር መንገድ ምንድን ነው? ቅን ነው። እና የእግዚአብሔር መንገድ ቅን ስለሆነ የሚሄዱበት ሰዎች እነማን ናቸው? ጻድቃን ይሄዱበታል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱበታል። ተላላፊዎች ግን ምን ያደርጉበታል? ይወድቁበታል። ስለዚህ ቅንነትን በተመለከተ እኛ የቅንነት ባህሪ በውስጣችን እንዲኖር እንዲያድግ በቅንነታችን እንድንታወቅ በቅንነታችን የጌታ ኢየሱስ ክርስቶስ ብርሃን አብሬዎች ሆነን እንድንገኝ ቅን የሆነ ልብ ያስፈልገናል። ይሄንን መስጠት የሚችል ማ ብቻ ነው ጌታ እግዚአብሔር ብቻ ነው። ይሄ የመንፈስ ቅዱስ ስጦታ ነው። የመንፈስ ቅዱስ መንፈስ ቅዱስ በውስጣችን የሚያስቀምጠው ባህሪ ነው እና ይሄ የሚቀጥሉ አመት በቅንነት የምንታወቅበት ቅንነት በህይወታችን የሚታይበት እና ከቅንነታችን የተነሳ ሰዎች ሲያዩን ጠማማናት ጠማማ ነው የማይሉን ሰዎች ሆነን እንድንገኝ እግዚአብሔር አምላክ ይርዳል። ክብር ሁሉ ለእግዚአብሔር ይሁን። አሁን የመጨረሻ መዝሙራችን ቁጥር ሀያ ነው። አሜን ምስጋና፣ አሜን ምስጋና በእልልታ የማታ ማታ ድሉ የጌታ አሁን ያለንበት ሁኔታ አስከፊ አስቸጋሪ፣ ጥያቄ ያለበት ቢሆንም የማታ ማታ ጌታ ድል እንደሚሰጠን የሚያሳስብ ነው። ይህን መዝሙር አብረን እንዘምረዋለን። ጌታ ይመስገን።